ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ። ከአሜሪካ ድምፅ አብታሙ ስዩም አብሬያችሁ አመሻለሁ። ለመላ አድማጮቻችን እንኳን ለኢትዮጵያውያን አዲስ ዓመት አደረሳችሁ። ይህ የምሽት ቆይታችን በሥነ ግጥም ይጀመራል። ነዋሪነቷን በሜነሶታ ግዛት ያደረገችው ገጣሚ ዘመናዊ ዘር ዘሪሁን ቀጣዩን ግጥም ጀባ ብላናለች። ሲጠባ ሲፈነዳ አደይ አብቦ ለምልሞ አምሮ ደምቆ ሲታይ ልጆች ሲዘምሩ አበባዮሽ ሲሉ ምድሪቱ ስትደምቅ ሆ ለምለም እያሉ ፈገግ ስትል ሀገር እቲ አበባሽ ሲሉ ፌጥሮስ ሲፈተፈት መዳፍ ሙሉ ጉርሻ በሽታ ሲቀረፍ እስከ መጨረሻ፣ አበባዮሽ እዚህ አበባዮሽ እዚያ፣ እዚያ መንደር ለምለም እዚህም እንደዚያ። የትናንትን አይቶ ነገን አይሸሽም፣ የደመነው ሳይለቅ መስከረም አይጠባም። ዘመን በይቅርታ ካልተቀያየረ ወዳጅ ከዘመዱ ካልተፈቃቀረ በማይድን ቁስል ላይ ግብ ግብ ገብቶ ዳኛ ባልኖረበት አሸናፊ ጠፍቶ ወይ አይሸር ወይ አይፈርስ እንዲያዋን ገላቶ ከአመት አመት መኖር ባደፈው ድሪቶ ትንሣኤ አይኖርም። ትውልድ አያተርፍም። ሜዳና ተራራው አጊጦ ባበባ አዲስ ዘመን ገባ በደጃፉ ደርሶ ሲጠባ መስከረም እንኳን አደረሶ የልባ ደርስም በቡሽ ድፍድፍ ጠላ አውዳመት አይደምቅም እንድጫዊ ነቀል አደይታ ይጣ ልጆች ይጨፍሩ መስከረምን ትንጣ አባወራው ይታይ ይድመቅ በአዲስ ሸማ ጉድ ጉድ ትበል እናት ከአይድማ ዘመን ስንሻገር ደግ ደግ እንስማ አሮጌው ተሽሮ ይምጣ አዲሱ በሩ አዳፋው ይለወጥ ይቄር ለከርሞ እንዲኖር እንዲኖሩ ተስፋን ተሸልሞ ከማማው ላይ ይውጣ ፍቅር፣ ሰላም፣ ደስታ። አዲስ ዓመት ወግ ነው መድመቅ በከፍታ ማድጋዊ ለቅለቅ ይበጃጅ በልቅልቅ ማጀቱም ይሞላ በእህል ይጠቅጠቅ ማድ ቤቱ ይስላ ምጣ ከደጃፍ ያረጀውን ጥሩ በአዲስ ለመሸከፍ ስለቱ ይዘጋጅ ቆዳ መሸለቻ ይሸለም ሰታቴው ለብቻ ለብቻ። መሰረት ለእስረኞች በይቅርታ ይታለፍ በአዲስ ዓመት አይኑር ሰውን የሚያስኮርፍ እርቅ ውረድ ባገሩ ፍቅርም ታሸንፍ ያልታረሰ መሬት አይታይ በምድሩ የማይፈስብ ጎጆ አይኑር ከመንደሩ ልቦች ይሰበሩ ይኑሩ ለሕዝቡ ለተጠማው ሰላም ለአፍታ ቢያስቡ የአዲስ ዓመት ምኞት። ዘመኑ ሲለወጥ ወጥቶ አደር ወዛ ደር ከወዳጆቻቸው ባውደ ዓመት ቢውሉ ቤት ባፈራው ህብስት በዓል ቢቀበሉ። ልጆች ወጥተው ቢሉ እዮሃ አበባ ከዓመት ዓመት ደርሰው መስከረም ቢጠባ። ወላጅ ባትከፋ እያነባች እምባ አባትም ባይቆዝም ሆዱ እየባባ የአውዳመቱ ሽታ ከሩ ንቅያው ወደ ከጫፍ ጥግ እጫፍ ጥግ ጧፉ በነደደ ሀገር ሽሮ ህመሟ ሰላም በወረደ ሀገር ሽሮ ህመሟ ሰላም በወረደ አብሮነት ፍቅራችን ዘመናዊም በእጅጉ እናመሰግናለን ጋቢና መዝናኝ ይቀጥላል ከአሜሪካ ድምፅ ቋንቋ የኢትዮጵያውያን ባህላዊ ሙዚቃን በዓለም አቀፍ ደረጃ ለማስተዋወቅ ያለመ አዲስ የሙዚቃ ቡድን ነው ሰላምነሽ ዘመነን በድምፃዊነት ምሳሌ ለገሰን በከበሮ እንድሬ ሳሰነን በመሰንቀው እንዲሁም አንተነ ተክለ ማርያምን በቤዝ ክራር ተጫዋችነት ያቀፈውን ቡድን ያሰባሰበችው የቫዮሊን ተጫዋቿ ኬታ ሆስቴቲየር ናት ከሰሞኑ በሰሜን አሜሪካ የሙዚቃ ዝግጅቱን ማቅረብ የጀመረው ቡድን ወደ አሜሪካ ድምፅ ስቱዲዮ ብቅ ብለው ነበረ። ከተወሰኑት የቡድኑ አባላት ጋር ቆይታ አድርገናል። ከተወዳጅ ጨዋታቸው መካከል አንድ ሁለቱንም ሊያሰሙን ፈቅደዋል። ወደ ዝግጅቱ እናምራ። ልጆቼ በባህላዊ ሙዚቃ ውስጥ ባለው ከፍተኛ ተሳትፎ የሚታወቀው እንድሪስ ሀሰን እንዲሁም ደግሞ በከበሮና በፐርኬሽን ተጫዋችነቱ ስመጥር የሆነው ምሳሌ ለገሰ ናቸው። እንግዲህ እንግዶቼ ሁለታችሁም፣ እንዲሁም ደግሞ ጠቅላላ የቋንቋ ቡድን አባላት ከተለያየ የሙዚቃ መሰረት የመጣችሁ ናቸው ነገር ግን ይህንን አንድ የተለየ ቡድን ለመመስረት ያበቋቸው ልዩ ምክንያቶች ምንድን ናቸው? እንዴት ሊመሰረት ይቻላል የሚለውን እንድሬሳ ጠር አድርገ ንገረን። ይህ በአንዷ አመሰራረት ያው ከእሱም በመነሳት ቋንቋ የሚለው ያው ቋንቋ በሁሉም አለም ላይ ቋንቋ ያው መግባቢያ ነው። ስለዚህ ሙዚቃ ደግሞ የዓለም ቋንቋ ደሞ መሰረት፣ ከዛ ስያሜ ጋር አያይዘን ነው ኬታ ስቶተር ሪሰርች ለማድረግ በመጣችበት ጊዜ ወደ ኢትዮጵያ ፍላጎቷ በጣም ሰፊ ስለሆነ በቀላሉና በጣም በአጭር ጊዜ ከኛ ጋር በመግባባት ይህንን ባንድ ለመመስረት በቃ ነው። መልካም ምሳሌ። ወደ አንተ ልምጣ። እንግዲህ የያዛችሁት የኢትዮጵያን ባህላዊ መሰረት ያላቸውን ሙዚቃዎች ለዓለም አድማጮች የማስተዋወቅ ስራ ነው። ባህላችሁንና ቋንቋችሁን በማያውቁ ህዝቦች ዘንድስ አንዳንድ ጊዜ ያለመደመጥ ወይም ያለመረዳት ችግር ይገጥመናል ብላችሁ አላሰባችሁም ወይ ስጋት አልደገባችሁም ወይ? እውነት ለመናገር እንደዚህ አይነቱ ሀሳብ የለብንም ወይም ጭንቀቱ የለብንም። ምክንያቱም በጣም በብዙ ዓለማት ለተለያዩ ለረጅም ጊዜያት የሀገራችንን ሙዚቃ ስናስተያውቅ ቆይተናል። በአፍሪካ፣ በአውሮፓ እንዲሁም በዚሁ በአሜሪካ ነገር ። ስለዚህ እንትን የለንም። በበለጠ እንደውም ሀገራችንን በቆንጆ ሁኔታ በጥሩ አይነት እይታ አመለካከት እንድትታይ እና በምንችለው መጠን መልኩ የሀገራችንን የባህላዊ እሴቶቿን በደንብ በጎላ ሁኔታ ለማስተዋወቅ ነው እንትን እየሰራን ያለ ነው። ከጅምራችንም አሁን እያየን ያለው ነገር ጥሩ ነገሮች ነው። በጣም ሰው ይወደዋል። አሁንም ከበፊትም የኢትዮጵያ የባህል ሙዚቃ በጣም ተወዳጅ ነው። ሜሎዲው፣ ድምትም፣ ዜማው በጣም የሚስብ ነው። እንቅስቃሴዎቹ፣ ሁኖቹ። ስለዚህ በጣም የበለጠ ፍቅር ይጨምርባቸዋል እንጂ ግራ ይጋባሉ ብለን እንኳን አናሰብም። ለበርካታ ዓመታት እጅግ ታዋቂ ከሆኑ የባህላዊ ሙዚቃዎች ጀርባ ያለህ ባለሙያ ሆነህ አገልግለሃል። አሁንም እየሰራ ነው የምትገኘው። በዚህ ዓለም አቀፍ ጉዞ ላይ አድማጮቹ ተመልካቾች እንዲረዱት ወይም ደግሞ የአንተን ያክል እንዲወዱት የምትፈልገው የኢትዮጵያ የሙዚቃ ክፍል የቱ ነው? ምን አይነት ሙዚቃዎችንስ በአሁኑ ጉዟችሁ ልታካትቱ አስባችኋል? ያው ዓለም እንዲያቆም የምፈልገው መነሻውን የሀገረሰብ ወይም የባህል ሙዚቃ መሰረት የያዘ እንዲሆን አድርገን ነው መስራት የምፈልገው። እኔም ሆነ ጓደኞቼ በዚህ ላይ ተሞርክዘን ነው የምንሰራው። አቀባበሉም ደግሞ በእርግጠኝነት በጣም አሪፍ እየሆነን እየመጣ ስለሆነ ነው እኛ በተለያየ ዓለማት በተከታታይ የምንጋበዘው እና ይህን ፕሮግራም የምናቀርበት አጋጣሚ፣ ያው ከፍላጎትና ከተፈላጊነት የመነጨ ነው የተነሳ ነው ማለት ነው። እንድሪስ፣ እንግዲህ አንተ ለበርካታ ዓመታት፣ ቀደም ብለን እንደጠቀስነው ባህላዊ ሙዚቃዎች ላይ ነው ስትሰራ የነበረው። ከቡድናቸው አባላት መካከል ደግሞ አንደኛው አንዱ መስራችሁ ደግሞ የቫዮሊንን ተጫዋች ናት። አንተ ደግሞ በመሰንቆ ተጫዋችነት ነው የምትታወቀው። ሁለቱ የሙዚቃ መሳሪያዎች ተፎካካሪ ናቸው እየተባለ ሲነገር እንሰማለን። እንዴት ለማስማማት ቻላችሁ? ምን አይነት ልዩ ጣመስ ለመፍጠር ፈልጋችኋል? አዎ፣ በነገራችን ላይ በትክክል ነው ድምፃቸው። ይሄኛው አንድ ስትሪንግ ነው ያኛው፣ ሶስትና ከዛ በላይ አራት ስትሪንግ ያለው መሳሪያ ቢሆንም ቫዮሊን ቶናቸው ተመሳሳይነት ባህር ያለው እና አሁን እሷ የኔን ቦታ የመሸፈን አጋጣሚ ያላት አንዳንድ ጊዜ ማለት ነው። ስለዚህ ያንን ግን አሁን እያደረግን ያለ ነው። ሁለቱ አንድ ላይ ሲገናኝ ደግሞ የተለየ ሳውንድ እንዲያመጣ አድርገን ሙዚቃውን እየገነባ ነው። የመሰረት ነው ያለው እና በዛ መልኩ ነው አሁን እያቀረብ ያለ ነው። በጣም አሪፍ ነው ደግሞ አሁን በጣም ጥሩ ሳውንድ እያገኘ ያለ ነው። ጥሩ ነው ሂደቱ። ከመለየታችን በፊት አንድ ጥያቄ አለኝ። አሁን በመላው ዓለም እየዞራችሁ ስራዎቻችሁን ማሳየት ጀምራችኋል። በዩናይትድ ስቴትስ በምታደርጉት ጉዞ የቶችን ከተሞች ለማካለል አስባችኋል? እንዴትስ ነው ተመልካቾች የእናንተን ዝግጅት መታደም የሚችሉት የሚለው በአጭሩ ንገረን። እንግዲህ ይመስለኛል በአጠቃላይ ወደ ሀያ ሶስት ወይም ሀያ አራት የሚሆኑ ስቴቶች እንሄዳለን። በየቦታው በመዳረሻችን ላይ በየስቴቶቹ ላይ ቀድመን ማስታወቂያዎቹን በምንጫወትባቸው ቦታዎች ላይ እና በሶሻል ሚዲያዎች ላይ ነው ማስታወቂያ እየሰራን ያለ ነው እና እንዲሁም ደግሞ የኤቨንቱ የቦታው ላይ ኤቨንቱን አዘጋጆች እነሱ በሚያደርጉት ፕሮሞሽን እነሱ በሚለቋቸው እንትኖች እሱን ሼር እያደረግን ለሌሎች ጓደኞቻችንም እዚሁ ሰሜን አሜሪካ ውስጥ ለሚኖሩ ወዳጆቻችንም እና ኢትዮጵያውያኖችም እንዲሁም ለመላው ዓለም ሰዎች የሚዳረስበትን መንገድ በዛ መልኩ ነው እያዘጋጀን ያለ ነው እየሰራን ያለ ነው። በጣም አመሰግናለሁ። መልካም እድል እንዲገጥማችሁ መኝላችኋለሁ። እናመሰግናለን። ጋቢና መዝናኛ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ነዋሪነታቸውን በሰሜን አሜሪካ ካደረጉ የሥነ ጥበብ ባለሙያዎች መካከል አንዷ እፍቱን ጌታቸው ናት። እፍቱን ቋንቋና የስዕል ጥበብን ለትውልደ ኢትዮጵያውያን ታዳጊዎች ለማስተማር የምታደርገውን ጥረት በተመለከተ ቀጣዩን ሰንቀናል። ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ሥራዎቿና የባህል ንቃት ፈጣሪነቷ ትታወቃለች በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከዓመታት በላይ ሕፃናትን የስልጥ ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማኅበረሰብ በጎ ፍቃድ ሥራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት ታስረዳለች? ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ። ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተር የሚባል ስራ አለ፣ ሀገራቸውን እንደዚህ የቀየረውና ያው ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለውና ወደ ቤተክርስቲያን ነው የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰአይ ነኝ። ስለዚህ ስዕል እናስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወርቀት ሰጠዋቸው እና በጣም የሚያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳድረው እኔ መልአክ የሰራሁን ያደግኩት አበባ እየሰራሁን ያደግኩት እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም ኢትዮጵያ የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ፣ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀምርኩ ቤተክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከለሪ ንግቦች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረግኳቸው፣ ልጆች እንደ መጫወታ በእጃቸው እንዲይዙት። በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ሕፃናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች። ፊደል የሚለው ነው። ፊደል የኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል? ቅጥያ አለው እነዛ ቅጥያዎች የት ጋና ያሉት የሚለውን ነገር ልጆች እንዲያቁልኝ ነው የፈለግኩት፣ እና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸው እና ቀለም ሰጥቻቸው ቀቡ፣ ባክግራውንዱ ሌላ ቀለም ቀቡ እና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩት እና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል። ግን አጋዥ የትምህርት መረጃ የትምህርት ማለት ቲቺንግ ኤድን የምንለው ማለት ነው እንደሱ ያስፈልጋል። እና ለዛ ነው በሱም ብቻ ላበቃሁም። ሀሁ ፊደሎችን እጸፋለሁ። የአመቱ ወራት፣ የሳምንቱ ቀናት ምናም የሚሉትን ሁሉ የእንግሊዝኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹ እንዲያስጠና ያው እንጠይቃለን ማለት ነው። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ሕፃናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች። በብዙ እምነቶች በማንኛውም እምነት ቤተ ክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን ምናስተምራቸው። በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ። አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን ይገኛል። ፍቱን ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪው ዘመን እቅድሽ ምንድን ነው? እዚህ ያለው ትውልድ ኢትዮጵያዊያን ሕጻናትን ወጣቶችን በማስተማር ና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል? ይሄ የእኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብ ና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብረውን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን ኢሉስትሬት አረጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋ እየተጋጨ ያስቸጋሩን ነገሮች አሉ። እዛ አያጅቡ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለው እና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው። ስለዚህ ብዙ የሚሰራ ነገር አለ። ብዙ ይጠበቅብናል። ያው በዚህ ነገር ላይ ልቀጥል አስብ ያለሁ። በኢትዮጵያ አቆጣጠር በ1998 ከአዲስ አበባ ዩኒቨርሲቲ የስነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በሕፃናት ላይ ካተኮሩ ሥራዎቿ በተጨማሪ በወጥ የቅብ ሥራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዴ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ሥራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የሥነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር በታዳሚያን ታይተዋል። አዲስ ዓመት በሀገራችን የሰላም፣ የዜና፣ የብልጽግና፣ የእድገት ዘመን አብራችሁን ስላመሻችሁ በእጅጉ እናመሰግናለን መጪው አዲስ ዓመት ሰላም የሚሰፍንበት የወጣቶች ስኬት ዳግም የሚመለስበት እንዲሆን እንመኛለን ሀብታሙ ስዩም በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል የሳምንት ሴ በለን